የኢትዮጵያ የሃይማኖት ተቋማት ጉባኤ የመጀመሪያውን የሰላም ጥሪ ያቀረበው መጋቢት 2008 ነበረ። ያኔ ሀገሪቱን የሚያውከው ዜጎቿን የሚገለው ግጭት እንዲቆም ጠየቀ። መልስ ግን የለም። ከነበረም የተቃውሞው መስፋፋት፣ የግጭቱ ንረት፣ የሟች ቁስለኛው ቁጥር መበራከት ነው የወለፊንድ መልስ። የሀገሪቱን አንጋፋ መንፈሳዊ ተቋማት የሚያስተናብረው ጉባኤ አመት ከዘጠኝ ወር አድፍጦ ትናንት እንደገና ብቅ አለ። ዘገየ ይላሉ ዲያቆን አባይነህ ካሴ። እነዚህ አይነት ግጭቶች በሀገራችን በኢትዮጵያ ሲሰሙ ረዘም ያሉ ጊዜያት ተቆጥረዋል። ይህን ያህል ዘመን ዘጊቶ ከፍ ወዳለው ደረጃ በደረሰበት ሰዓት ይህንን ጉዳይ ማንሳት በጣም አሳዛኝና ወቅቱን ያልጠበቀ ያደርገዋል። ያም ሆኖ ግን ዘግይቷል ተብሎ የሚተውና የሚገፋ ሀሳብ አይደለም። በጀርመን ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተጠሪ ሊቀ ካህናት መርአዊ ተበጀም የዲያቆን አባይነህን ሀሳብ ይጋራሉ። ጠበኞችን ለማስታረቅ እንደ ሊቀ ካህናት መርአዊ የሃይማኖት መሪዎች መዘግየት አልነበረባቸውም። ለምን ቶሎ ብለው የቤተ ክርስቲያን አባቶች፣ የተለያዩ የሃይማኖት ድርጅቶች አባቶችም ህዝበ ክርስቲያኑን እንደዚሁም ደግሞ ሙስሊሙን ህብረተሰብ ሊያረጋጉት እንደማይችሉ በእውነቱ በጣም ሲያሳስበን የኖረ ጉዳይ ነው። አሁንም ቢሆን በእኛ በኩል የምንለው ዘግይቷል ነው። መጽሐፍም የሚለው ቁጣን አታውሉ፣ አታሳድሩ፣ በዕለቱም እርቅ መስርቱ አድርጉ ነው የሚለው። የኢትዮጵያ መንግሥት በሚቆጣጠረው ቴሌቪዥን ጣቢያ የተሰራጨው የሃይማኖት ተቋማት ጉባኤ ጥሪ ሊቀ ካህናት መርአዊ እንደሚመክሩት ጠበኞችን ለማስታረቅ ስለመፈለግ አለመፈለጉ በእርግጥ በይፋ ያለው ነገር የለም። ይልቅዬ ተቃውሞ ያየለበት መንግሥት ራሱ መፍትሄ ይስጥ አይነት ነው ጥሪው። የተከበራችሁ የፌዴራልና የክልል መንግስታት አመራሮች አመራሮችና በየደረጃው ያላችሁ የስራ ኃላፊዎች አሁን በሀገራችን እየተከሰተ ያለው ችግር ከህዝብ ጋር በመሆን ህብረተሰቡን በማሳተፍና አስተዳደራዊ ጥያቄዎችን በጊዜውና በተገቢ ሁኔታ ምላሽ በመስጠት ችግሩን በአፋጣኝ እንዲፈታ ሁኔታዎችን እንድታመቻችሁ በአጽንኦት እናሳስባለን። ይህ ነው። ለዲያቆን አባይነህ የመግለጫው ሁለተኛ ድክመት ለሁለተኛ የተላለፈው መልእክት አንዳንዶቹ በመግለጫው ላይ እንደተከታተልኳቸው መንግስት፣ የሚላቸውን የዚህ የተቋሙ አካላት ሲናገሩት እንሰማለን። የሚያግባባውን ህዝቡን፣ የሚያረጋጋውን አገሪቱን የሚጠቅመውን አንተምተው አንተምተው የሚለውን የሽማግሌ ደረጃ እንጂ የምንጠብቀው ወደ አንድ ጽንፍ ብቻ ሄዶ በእነሱ እይታ ብቻ ተቃኝቶ የተሰጠ መግለጫ መስሎ ነው የተሰማኝ። በእኔ በኩል ነጋሽ ሊቀ ካህናት ምርአዊ እንደሚሉት የሃይማኖት መሪዎች ተልዕኮም እውነትን መናገር ማስተማርና መምከር መሆን አለበት። እንደ እውነቱ ከሆነ እኮ እንደ መጽሐፉ ቃል መሄድ ነው ያለብን እኛ የሃይማኖት ሰዎች። እውነቱን እውነት ሐሰቱን ሐሰት ማለት አለብን። መመሪያውም ይህ ነው ምን ይወወ ምን ያልዋልዎ እውነቱን እውነት በሉ አሰቱን አሰት በሉ ነው ያው የህዝቡ ብሶት፣ የህዝቡ ቁጭት ተረድተን በእውነትም ስለ ሰላም መናገር እርቅና ሰላም እንዲወርድ ማድረግ እንግዲህ የሃይማኖት ግዴታ ይሄ ነው ብዬ ነው የምገምተው። በእኔ በኩል ዲያቆን አባይነህ ደግሞ የኢትዮጵያ ፖለቲካዊ ቀውስ ለሃይማኖት አባቶችም መፈተኛ ነው ባይ ናቸው። የሃይማኖት መሪዎች እውነት ለመናገር ይሄ ወቅት የሚፈተኑበት ወቅት ነው። የሃይማኖት መሪ ድሀ ተበደለ ስትተጓደለ ብሎ አደባባይ ላይ መውጣት ከጥንትም የታወቀ ተግባር ነው። አገር ስትቸገር የአገር እንዳንድ ድንበር ለማስከበር ትጓዝ የነበረች የሃይማኖት ተቋም ዛሬ አድፍጣ መቀመጥ አይጠበቅባትም። የኢትዮጵያ የሃይማኖት ተቋማት ጉባኤ ትናንት ባወጣው መግለጫው ወጣቶች ብሔራዊ አንድነትን ለመጠበቅና ሀገርን ለመገንባት ጠንክረው እንዲሰሩ ጠይቋል።